የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ትንሽ መንገዱ ተዘጋግቷል። ሄኖክ ሰማ ጊዜር ነ ጽዮን ግርማ አብራኛለች። ሰላም፣ እንደምናመሻችሁ። የዛሬው ጉዞ በስፋት ኦሮሚያ ላይ ያተኩራል። እሁድ ዕለት በቢሾፍቱ ከተማ የደረሰውን የሰው ህይወት መጥፋት በገለልተኛ ወገን እንዲጣራ ሁለት የተቃዋሚ ፓርቲዎች ዛሬ ጠይቀዋል። ሚሊዮኖች ላይ ሰው መንግስት ሰራዊት አሰማርቶ ቶክስ አስከፍቶ እንትንም ቢሆን ጭስም ቢሆን ማለት ነው። ጭስ እኮ አንተ ሰላማዊ ዜጋ ላይ ጥይት አትተኩስም። ስለዚህ ምንን ለመከላከል ነው ያንን እንትን የምት አመጽ እኮ አይደለም። ምንን ለመከላከል ነው ያንን ያደረገው? የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው። መያድም ተመሳሳይ ጥሪ አሰምቷል። በተያያዘ ዜና የቢሾፍቱ ሆስፒታል ስራ አስኪያጅ ደሳለኝ ባይሳ ወደ ጤና ጣቢያው ከመጡ ሰዎች መካከል የሟቾቹ ቁጥር 55 መሆኑን አስታውቀዋል። ትናንት ወደ ሆስፒታላችን የመጡት የሬሳ ብዛት 54 ነው። እስከ ትናንት ማታ ያየ ነው። ዛሬ ከተገኘው ሟች ጋር 55 ይሆናል ማለት ነው። ቁጥሩ መቶና ከዛ በላይ የሚሆኑ ደግሞ በሕይወት የመጡ ነበሩ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር አቶ ሙላቱ ገመችው 678 ሰዎች መሞታቸውን በትናንትናው ዕለት መግለጻቸው ይታወሳል። በዛሬው ዕለት በአርሲ በደሌና ጅማ ሰላማዊ ሰልፎች ተካሂደው በሰላም ተጠናቋል። በአዲስ አበባ ከተማ ዙሪያም ንብረት ያወደሙ ሰልፎች እንደነበሩ የዓይን እማኞች ገልጸዋል። ለዚህ ሁሉ እልቂትና ሁኔታ ታዲያ ምን አይነት ዘለቄታ ያለውን መፍትሄ ሊበጅ ይችላል? ሶስት ምሁራንን አነጋግረናል። እኔ ግን እንደሚመስለኝ ይሄ የህግ ጥሰት ሳይሆን እና ፖሊስ የሚፈታ ችግር ሳይሆን ይህ ስንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው ማስበው። እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ጭስ ተለቋል። ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው። ኔ ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለምሽቱ ዜናዎች ጽዮን ግርማ ተመልሻለሁ። በቢሾፍቱ የኢሬቻ በዓል አከባበር ላይ የደረሰው ሕይወት መጥፋት በገለልተኛ ወገን እንዲጣራ ሁለት የተቃዋሚ ፓርቲዎች በዛሬው ዕለት ጥሪ አስተላልፈዋል። የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት በተናጠለ ያወጧቸው መግለጫዎች በዜጎች ላይ በደረሰው ሞት የተሰማቸውን ሐዘን ገልጸው በበዓሉ ታዳሚዎች ላይ አስለቃሽ ጋዝ ለመተኮስ የሚያስገድድ ሁኔታ አልነበረም ብለዋል። የቢሾፍቱ ሆስፒታል ስራ አስኪያጅ አቶ ደሳለኝ ባይሳ ወደ ሆስፒታሉ ከመጡ ሰዎች ሀምሳ አምስት ትሬኖች እንደነበሩ አስታውቀዋል። ኦሮሞ ፌዴራሊስት ኮንግረስ በትናንትና ሁለት 678 ሰዎች መገደላቸውን መግለጹ ይታወሳል። አድማጮች የዚህን ዜና ዝርዝር ከዜናው ቀጥሎ በሚኖረን ክፍለ ጊዜ እናቀርባለን። በዛሬው እለት በአርሲ በደሌና ጅማ ሰላማዊ ሰልፎች ተካሂደው በሰላም ተጠናቀዋል። በአዲስ አበባ ከተማ ዙሪያም ንብረት ያወደሙ ሰልፎች እንደነበሩ የአይንማኞች ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ በሰልፎቹ ቤት አካባቢዎች እንደተካሄዱ ማብራሪያ ሰጥተውናል። የዚህንም ዜና ዝርዝር ከዜናው ቀጥሎ በሚኖረን ክፍለ ጊዜ እናቀርብላችኋለን። ወደ ዓለም አቀፍ ዜና ስንሻገር አንድ የተባበሩት መንግስታት ድርጅት የሰላም አስከባሪ ሰሜን ምስራቅ ማሊ ውስጥ በአዳፍኔ ጥቃት መገደሉ ተነገረ። ማሊን ከአልጄሪያ ጋር በሚያዋስናት አካባቢ ባለ የሰላም አስከባሪዎቹ ጦር ሰፈር ላይ በደረሰው ጥቃት ብዙዎች መቁሰላቸው ተገልጿል። የተባበሩት መንግስታት ድርጅት ባወጣው መግለጫ እንዳለው ትላንት ሰኞ ከአራት የተለያዩ አቅጣጫዎች በተሰነዘረው ጥቃት አንድ የቻድ ሰላም አስከባሪ ወታደር ሲገደል፣ ስምንት ቆስለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በዚህ በዓለም አቀፍ ህግ በጦርነት ወንጀል የሚፈረጁት ባሉት ጥቃት ተጠያቂ በሆኑት ላይ በአስቸኳይ እርምጃ እንዲወስድ አሳስበዋል። አምስቱ የጸጥታው ጥበቃ ምክር ቤት ቋሚ አባላት የድምጽን በድምጽ የመሻር መብታቸውን ያለገደብ መጠቀም እንዲያቆሙ ከፍተኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ባለስልጣን አሳሰቡ። አሌፖ ውስጥ የሚካሄደውን የጅምላ ጭፍጨፋ ለማስቆም በፕሬዚዳንት አሳድ ላይ የሚታ የሚታቀደውን ማዕቀብ እነዚህ ቋሚ አባላት እንዳያከላክሉ ነው የኤን ኤች ሲ አር ጥሪ ያቀረበው። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። በቢሸፍቱ የእረቻ በዓል አከባበር ላይ የደረሰው ሕይወት መጥፋት በገለልተኛ ወገን እንዲጣራ ሁለት የተቃዋሚ ፓርቲዎች በዛሬ 2ለት ጥሪ አስተላልፈዋል። የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት በተናጠል ያወጧቸው መግለጫዎች በዜጎች ላይ በደረሰው ሞት ሁለቱም ድርጅቶች የተሰማቸውን ሐዘን ገልጸው በበዓሉ ታዳሚዎች ላይ አስለቃሽ ጋዝ ለመተኮስ የሚያስገድድ ሁኔታ አልነበረም ብለዋል። በሌላ ዜና ደግሞ የቢሾፍቱ ሆስፒታል ስራ አስኪያጅ አቶ ደሳለኝ ባይሳ ወደ ሆስፒታሉ ከመጡ ሰዎች መካከል 55 አስከሬኖች እንደነበሩ አስታውቀዋል። ኦፌኬዮ በትናንትናው ዕለት 678 ሰዎች መገደላቸውን መግለጹም ይታወሳል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል። የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት መግለጫዎቹን ያወጡት በተናጥል ነው። ተመሳሳይ ሀሳብ ማንጸባረቃቸው ግን ይታያል። በቢሾፍቱ የእሬቻ በዓል አከባበር ላይ ለሞቱት ሰዎች መንግስትን ተጠያቂ ያደረገው የኦሮሞ ፌዴራሊስት ኮንግረስ ይህንን እኩይ ተግባር የፈጸሙ ለፍርድ እንዲቀርቡ ጠይቋል ይህንን እኩይ ተግባር የፈጸሙ የመንግስት ኃይሎችና ትእዛዝ የሰጡ ባለሥልጣናት በሕግ ፊት ተጠያቂ እንዲሆኑ እናሳስባለን፣ ያለው የፓርቲው ሊቀመንበር ዶክተር መረራ ጉዲና ለቪኦኤ እንዳብራሩት በበዓሉ ላይ የተገኙ ሰዎች ንብረት አላወደሙም፣ ሌላ አይነት ህገወጥ ተግባርም አልፈጸሙም። በገዥው ፓርቲ ደጋፊዎችና ታጣቂዎች ላይ አደጋ እንዳልደቀኑም ያምናሉ። እናም አስለቃሽ ጋዝ ለመጠቀም የሚጋብዝ ሁኔታ አልነበረም ብለዋል። የህዝብ ንብረት ባልጠፋበት አንድ ሰው ባልሞተበት አንድ ሰው በጥፊ እንኳን ባልተመታበት የመንግስት ባለስልጣን ነኝ የሚል የመንግስት ደጋፊ ነች የሚል ባልተመታበት በጥፊ እንኳን ማለት ነው ባልተመታበት ሁኔታ ያንን እልቂት ሊደርስ መንገድ መክፈት ምንድን ነው ትርጉ ሚሊዮኖች ላይ ሰው መንግስት ሰራዊት አሰማርቶ ቶክስ አስከፍቶ እንትንም ቢሆን ጭስም ቢሆን ማለት ነው። እኮ ጭስ እኮ አንተ ሰላማዊ ዜጋ ላይ ጥይት አትተኩስም። ስለዚህ ምንን ለመከላከል ነው ያንን እንትን የምትል? አመፅ እኮ አይደለም። ምንን ለመከላከል ነው ያንን ያደረገው? እኔ እስካየው ድረስ እንግዲህ እንትን የሚያደርጉት ላውድ ስፒከር ቀምቶ ተናገሩ ነው፣ ላውድ ስፒከር ማይክሮፎን ተቀብሎ ተናገሩ ነው። ከዛ ውጭ ግን በጥፊ ሲመታ አንድ ሰው አላሳዩ፣ አንድ የቆሰለ ሰው አላሳዩ፣ በዱላ የተመጣ በድንጋይ የተመጣ በምን የሆነ በጥይት ይቅርና ማለት ነው። ለምንድን ነው ያ ሁሉ ተኩስ? እንትንስ ቢሆን ማለት ጭስን ቢሆን ዝም ብሎ እኮ በሰላም ሰው ስለጨሆ በሰላም መንግስትን ስለተቃወመ አስለቃሲስ መጠቀም ከየት እንዳመጡት አላውቅም ማለት ነው። ዶክተር መራ፣ ቁጥሩን በተመለከተም የተለያየ መረጃ እየሰጣችሁ ነው። የኢትዮጵያ መንግስት 52፣ 55 የሚሉ ቁጥሮችን ነው እየሰጠ ያለው። በትናንትናው እለት ደግሞ የደብረዘይት አጠቃላይ ሆስፒታል ኃላፊ አቶ ደሳለኝ ባይሳ ለሀገር ውስጥ የመገናኛ ብዙኃን ለኢትዮጵያ ቴሌቪዥን ሲናገሩ 55 ናቸው የሞቱት ሰዎች ቁጥር ብለዋል። እና በእናንተ ፓርቲ በኩል ያለው ቁጥር ምንድን ነው? መረጃችሁስ ከየት ነው? እኛ አባሎች አሉን። በአባሎቻችን አባሎቻችን ደረጃ በሚደርሱን ደረጃ የአይን ምስክሮች በሚሰጡን ደረጃ በመቶዎች የሚቆጠሩ እንደሞቱ እስከ ትናንት ማታ ድረስ እስከ ትናንት ማታ ድረስ ሬሳዎች ከሐይቁ ሲወጡ እንደነበረ የአደባባይ ምስጢር ነው። ይህም ቢሆን ቁጥሩ ነገሩ ህዝብ ሃምሳ አምስትም ሆነ ሰባት መቶ አግባብ ባልሆነ መንገድ ንጹሐን ዜጎች ሞቷል። አሁን መንግስት የያዘው ምንድን ነው? የቁጥር ጫወታ ነው። የለም እኔ 55 ብቻ ነው እንዲሞቱ ያደረግኩኝ 700 አይደለም ምን 500 አይደለም የሚለው አይነት ክርክር ነው። እሱም የድርቅና ክርክር ነው፣ ለእኔ ማለቴ ነው። ምክንያቱም ንጹሐን ዜጎች መንግስት ያለ አግባብ በወሰደው እርምጃ ያለ አግባብ በወሰደው እርምጃ ሞቷል። እኛ ባለ መረጃ ደብረ ዘይት ሆስፒታል ብቻ ሳይሆን የሞቱም ይሁኑ የቆሰሉ ወደ ናዝሬት ወደ አዳማ ወደ አዲስ አበባ ሲወሰዱ ነበር። አይ ምስክሮች እያዩ ይሄ እኮ ቅድም እንዳልኩኝ እኮ ሚሊዮኖች እያዩት የተሰራ ነገር ነው። ስለዚህ ይሄም ደግሞ እንትን እኮ ቤተሰቦች እኮ እንትን ነው እየተረዱ ነው። እንትናቸው ያልታወቀ ካልወሰነ የመዘገር ግን ደብረ ሰምቻለሁ፣ ሰንዳፋ ሰምቻለሁ፣ ወለጋ ሰምቻለሁ፣ አምቦ አካባቢ ማዕት ቦታዎች ሰምቻለሁ። ገባ ሰው እየቀበረ እኮ ነው እንትን። ስለዚህ በመቶዎች ሲሉ ግን እርስዎ ለምሳሌ አሁን በትናንትና ሁለት ፓርቲያቸው የሰጠው መረጃ ወደ 678 ይሆናሉ የሞቱት የሚል ነው። እና በመቶዎች ስትሉ ስንት ማለት ነው? ቅድም እንዳልኩኝ በተለያዩ መረጃዎች ከሶሻል ሚዲያ ጀምሮ የተለያዩ መረጃዎች ሲሰጡን ነበር የተለያዩ መረጃዎች ማለት ነው። እኔ እስካሁን ድረስ ከሰማሁ አንዱ አንዱ ይሄ ነው የእኛ እንትን ብቻ ሰውን ከተለያዩ ሶሻል ሚዲያዎች የተሰበሰቡት ከዓይን ምስክሮች የተሰበሰቡት ሬሳ ቆጥረል ካሉ ሰዎች እዛ አካባቢ ተንቀሳቅሰው በተለያዩ መንገድ ከደረሱን ሰዎች ከፍተኛው ይሄኛው ነው። እስከዛ ድረስ ይደርሳል የሚል ግምት ተሰጥቷል። እስከ 678 ይደርሳል የሚል ግምት ነው ያላችሁ፣ ግምት ተሰጥቶናል። ከዚያ በሚደርሰን የዓይን ምስክሮች፣ ከየቦታው ከሚሰበሰቡት ምስክሮች፣ እስከ ትናንት ድረስ ከሀይቆ እየወጣ ባለው ሬሳ ቁጥሩ እኮ እየጨመረ ነው። ቀደም ሲል እንደተገለጸው የቢሾፍቱ አጠቃላይ ሆስፒታል ለሀገር ውስጥ የመገናኛ ብዙኃን በሰጠው መረጃ የሞቱት ሰዎች ቁጥር ሃምሳ አምስት መሆኑን አስታውቋል። የሆስፒታሉ ስራ አስኪያጅ ደሳለኝ ባይሳ ይህንኑን ያብራሩት ትናንት ወደ ሆስፒታላችን የመጡት የሬሳ ብዛት 54 ነው። እስከ ትናንት ማታ ያየ ነው። ዛሬ ከተገኘው ሟች ጋር 55 ይሆናል ማለት ነው። ቁጥሩ መቶና ከዛ በላይ የሚሆኑ ደግሞ በህይወቱ የመጡ ነበሩ። ሌላው ተቃዋሚ የመላው ኢትዮጵያ አንድነት ድርጅት ዛሬ በሰጠው መግለጫ በቢሾፍቱ በሞቱት ዜጎች የተሰማውን ሀዘን ገልጿል። ጉዳዩ እንዲጣራና የድርጊቱ ፈጻሚዎችም ለፍርድ እንዲቀርቡ በፓርቲው ዋና ጸሐፊ አቶ አዳነ ጥላሁን የተነበበው መግለጫ ጠይቋል። ከዚህ ቀደም በኦሮሚያ፣ በአማራ፣ በጎጂና በሰገን ህዝቦች በተለይም በኮንሶ ህዝቦች ላይ እንዲሁም በሌሎች ክልሎች አሁን ደግሞ በቢሸፍቱ በኢሬቻ በዓል ስም በተሰባሰቡ ሰላማዊ ዜጎች ላይ የተፈጸመው እልቂት በገለልተኛ አካላት እንዲጣራ። ሁለተኛ፣ ይህና ሌሎች ከዚህ በፊት የተፈጸሙት ግድያዎች አግባብ አለመሆናቸው ታውቆ መንግስት ህዝቡን በይፋ ይቅርታ እንዲጠይቅ። ሶስተኛ፣ ከዚህ ቀደምም ሆነ አሁን ቢሸፍቱ ሆራ ሀይቅ ላይ ለሞቱት ቤተሰቦች መንግስት የደም ካሳ እንዲከፍልና በድርጊቱ ዙሪያ ላይ የሚጠረጠሩትን ለሕግ እንዳቀርብ። አራት የውጭ ሀገር ዲፕሎማቶች፣ የተባበሩት መንግስታት ድርጅት ተመድ እና የተመድ ባለ ልዩ ልዩ ሙያ ድርጅቶች የኢህአዴግ መንግስት እየፈጸመ ያለው የግፍ ግድያ ከጊዜ ወደ ጊዜ እየጨመረ መሄዱን በቸልታ ከመመልከት ተቆጥበው የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ መንግስት ዙሪያ ለሚያቀርቡት አቤቱታ ትኩረት በመስጠት ዓለም አቀፍ ገለልተኛ አጣሪ ኮሚቴ እንድመደብ የየበኩላቸውን ግፊት ያደርጉ ዘንድ በዚህ አጋጣሚ ጥሪያችን እናስተላልፋለን። መያድም እንደ ኦፌኮ ታዲያ መንግስትን ተጠያቂ አድርጓል። በሚሊዮኖች የሚቆጠሩ ሰዎች በተገኙበት በዓል ላይ መንግስት የዜጎችን ደህንነት መጠበቅ ነበረበት ያሉት የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ናቸው። በሚሊዮኖች የሚቆጠሩ ኢትዮጵያኖች የተሰበሰቡበት ቦታ ላይ ገደል መኖሩን እያወቀ ያንን ገደሉን ቦታ ጥንቃቄ እንዲደረግ ለምን አልተደረገም ነው የመንግስት ድክመት ነው ይሄ እንግዲህ ትልቅ ድክመት ለህዝብ ማሰብ ነበረበት እዛ ቦታ ላይ ምን ይደርሳል መጨናነቅ ይመጣል ብዙ ነገር ይሆን ይኖራል ያንን መደረግ ነበረበት ነው የምንለው እኛ እንደ ተቃዋሚዎቹ ሁሉ መንግስትም ለደረሰው የሰው ህይወት መጥፋት ተጠያቂዎቹ እነማን እንደሆኑ ድምዳሜ ላይ የደረሰ ይመስላል አደጋው የደረሰውና የሰው ህይወት የጠፋው በሁከት ፈጣሪ ኃይሎች ነው ሲል ነው ያስታወቀው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሰሞኑን ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል ከዚሁ ጽህፈት ቤትና ከኦሮሚያ ክልላዊ መንግስት በተለይ በዛሬው የተቃዋሚዎች መግለጫ ላይ ምላሽ ለማግኘት ጥረት አድርጌ ያለው ለጊዜው አልተሳካም እንደተሳካ እየቀርባለው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ ዓርብ እንዴት እንደምታገኙን እንንገራችሁ ፍሪኩዌንሲ 12399 ኤፍኢሲ 5 ስድስተኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው gabina vioe yadisutolededems gabina vioa let's cross boinderies together አሁንም ወደዚሁ ከኦሮሚያ ክልል ነው የምንሻገረው። በዛሬ ዕለት በአርሲ በደሌና ጅማ ሰላማዊ ሰልፎች ተካሂደው በሰላም ተጠናቀዋል። በአዲስ አበባ ከተማ ዙሪያም ንብረት ያወደሙ ሰልፎች እንደነበሩ የዓይን እማኞች ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ሰልፎቹ በየት አካባቢ እንደተካሄዱ ማምሻውን ገልጸውልናል። አሁን እንደደረሰን ከሆነ ከአካባቢው የደረሰውን ጉዳይ ቀርቦ ለማጣራት በጣም አስቸጋሪ ነው። ነገር ግን ንቅናቄዎችና ተቃውሞዎች የተነሱት አሸዋ ሜዳ ላይ፣ አዲስ ሰፈር፣ ቡራዩ፣ ቃሊቲ፣ ዱከም፣ ሳር ቤቶች፣ ሰበታ፣ ሰንዳፋ፣ ቄራ፣ ጀሞ፣ ከታ ወለጋ ሰፈር አለም ገና በተለይ ከታና ወለጋ ሰፈር አሁን በአሁኑ ጊዜ በአሁኑ ጊዜ ታጣቂዎች በየቤቱ ላይ ቆመው ወጣቶችን ሁሉ እየያዙ ውጭ ያገኙትን ሁሉ በድብደባ ይዞ መሄድ ነው። ወዴት እንደሚወስዱም አይነገሩም። እንደዚህ አይነት ነገር ሁሉ እየተፈጸመ ነው። አስጊ ነው። በጣም በጣም ክሪቲካል ሁኔታ ላይ ነው ያለን። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ዘጋቢያችን እስክንድር ፍሬው በአዲስ አበባና ዙሪያዋ ያለውን ሁኔታ ሲከታተል ነበር። እስክንድር፣ እንደምናመሸ እንደምናመሸ። ሄኖክ ምንድን ነው በአዲስ አበባ ከተማ ዙሪያ በተለያዩ የኦሮሚያ ከተሞች የተፈጠረው ዛሬ የሰላማዊ ሰልፎቹን አስቀድመን ሰምተናል። አንተ ያየኸው ወይ ደግሞ ያነጋገርካቸው ሰዎች የገለጹልን ምንድን ነው? እንግዲህ እኔ በራሴ የሞከርኩትም ነበረ። ነገር ግን ምናልባትም ሁኔታው ከተጠናቀቀ በኋላ ሊሆን ይችላል። ብዙም ከከተማ ርቄ አልወጣሁም። ከመሼ እስከ ጦር ኃይሎች ድረስ በመሄድ አንዳንድ ነገሮችን ለማየት ሞክሬያለሁ። አመሻሽ ስለነበረ አንዳንድ የምልክቶችን ለማየት አልቻልኩም። ነገር ግን ቀደም ሲል የጠቀሳችኋቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር በተለይ በአዲስ አበባ ዙሪያ ባሉ የኦሮሚያ ክልል ከተሞች የተቃውሞ እንቅስቃሴዎች እንደነበሩ ገልጸዋል። እዚህ አዲስ አበባ የሚገኘው የብሉምበርግ ዘጋቢ ዊሊያምን ዴቪድሰንም አሁን ማምሻውን አነጋግሬው ነበር። እርሱ ዛሬ ጠዋት ወደ ቡራዩ ተጉዞ ነበር እና እርሱ የነገረኝ መረጃ በተለይ በአዲስ አበባ ዙሪያ ባሉ የኦሮሚያ ክልል ከተሞች የተቃውሞ ሰልፍ ተካሄደ በሚል በኦሮሞ ፌዴራሊስት ኮንግረስ የተሰጠውን መረጃ የሚያጠናክር ነው። ዊሊያም እንዳለው ከሆነ ለአጭር ጊዜ በቡራዩ ከተማ ቆይታ አድርጓል ዛሬ በጣም ለአጭር ጊዜ እዚያ እንደደረሰ አብዛኛዎቹ ሱቆች እጅግ ነበሩ በመንገድ ላይ ይታዩ የነበሩትም ከተለመደው አነስ ያለ ቁጥር ያላቸው ሰዎች ናቸው የተወሰኑ የፌዴራል እና አድማ በታኝ ፖሊሶችም ነበሩ በዛ አካባቢ ብሏል እንዲሁም በመኪናችን እየተጓዘን እያለን ድንጋይ ተወርሮብን መኪናችን መጠነኛ ጉዳት ደርሱባታል ብሏል እና የዊሊያም ግምገማ ምንድን ነው? እዚያ ምን ተፈጥሮ እንደነበር ሙሉ በሙሉ ግልጽ አይደለም፣ ነገር ግን የተወሰነ የተቃውሞ እንቅስቃሴ እንደነበር ተነግሮኛል ሰኞ ማታ የጀመረ እና ወደ ማክሰኞ ማለትም ወደ ዛሬ ጠዋት እየተሸጋገረ የሚል ድምዳሜ ላይ ነው እየደረሰው። አቶ ሙላቱ አክለው እንደነገሩኝ ከሆነ እነኚህ የተቃውሞ ሰልፎች ለመነሳታቸው አንዱ ምክንያቱ በቢሾፍቱ ተፈጥሮ በነበረው ሁኔታ ሕይወታቸው ካለፉት ሰዎች አንዳንዶቹ የነኚህ ከተማ ነዋሪዎች መሆናቸውና አስክሬናቸው ወደ እነዚህ ከተሞች ሲመጣ ለቀብር ለቤተሰቦቻቸው ጋር ሲመጣ የተፈጠረ ቁጣ የወለደው ነው የሚል አስተያየት ሰጥተውኛል እና ይሄው ነው ያለው። ሄኖክ፣ እናመሰግናለን እስክንድር ለዘገባ። እናንተም እስኪ አስተያየቶቻቸውን አትቪዮ ማህሪክ ላይ የምትከታተሉ አድርሱን። በኢትዮጵያ በተለይ በአሁኑ ወቅት የሚታዩ ህዝባዊ እንቅስቃሴዎች፣ እንደዚሁም የጸጥታ ኃይሎች የሚወስዷቸው እርምጃዎችና የሚወድሙ ንብረቶች ዙሪያ ያሏቸው አስተያየቶች ምንድን ናቸው? የመፍትሄ ሀሳብ እስካላችሁ አሁኑኑ አስተያየቶቻቸውን አትቪዮ ማህሪክ ላይ አድርሱን። አንዳንድ አስተያየቶች የደረሱን አሉ። ሀናን ቆንጆ ከአሜን ባሻገር ብዙ ነገር ያለው አለ በእውቀቱ ስዩም ትክክለኛ ነገር ነው የገለጸው። ስንቱን አሜን ብለን እንቀበል? ወደ መፍትሄ መሄድ ያሻል ብላለች። ሌላም አስተያየት የደረሰን ከዘቢባ ሁሴን ነው። ለምንስ አንድ ሰው ይሞታል? የሚል አስተያየት አቅርባለች። የታማኝ መታመን ልጅ ደግሞ የሽግግር መንግስት መቋቋም አለበት፣ ደም መፋሰሱ መቆም አለበት ብሏል። እናመሰግናለን። I'm ኢትዮጵያ በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊደፍን ጥቂት ወራ ቀናት ብቻ ይቀሩታል። እንዲሁም በአማራ በኮንሶ ና በሌሎች የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞ ና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ህይወት መጥፋት ምክንያት ሆኗል። ይህንንም ጉዳይ ዓለም አቀፍ ብዙሃን መገናኛን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡት ይገኛሉ። እሁድ ዕለት በቢሾፍቱ ሆራር ሰዲ ሀይቅ ኢሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ህይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ከሶስት ምሁራን ጋር ተወያይቻለሁ። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ። ሙርጌታ አረጋዊ እባላለሁ። በአሜሪካ በዋሽንግተን ዲሲ በጥብቅና ስራ ተሰማርቼ አሁን ኢትዮጵያ ውስጥ በግል ጉዳይ ነው። አመሰግናለሁ። ጽዮን ደረሰ ጌታቸው እባላለሁ ኒውዮርክ ሲቲ ውስጥ በሚገኝ አዮና ካሌጅ በሚባል የሊበራል አርትስ ካሌጅ የአርበን ሶሲዮሎጂ ረዳት ፕሮፌሰር ነኝ። እሺ። ጽዮን ጸጋ ይባላለሁ የህግ ተማሪ ነኝ። በሜልበርን ከተማ ነው የምኖረው። አሁን በሜልበርን ዩኒቨርሲቲ ህግ ፋኩልቲ ረዳት ሪሰርቸር፣ ረዳት መምህር ነኝ። ሶስታችሁንም በጣም አመሰግናለሁኝ። ዛሬ እንግዲህ እናንተን ሶስት እንግዶች የጋበዝ ነው ሶስታችሁም የኢትዮጵያን ጉዳይ በቅርብ እንደሚከታተል ምሁር ነገሮችን ትከታተላላችሁ ከሚል እሳቤ ነውና ከትላንት በስቲያ ከተከሰተው የኢሬቻ በዓል ሁነት ስንነሳ በዚህ በዓል ላይ ለደረሰው የህይወት መጥፋት አደጋ ማን ነው ተጠያቂ የሚሆነው ከሚለው ጥያቄ እንነሳ። ይህንን ሁኔታ እንዴት ታዩታላችሁ? ቅድሚያ ኢትዮጵያ ላለው እድሉን ልስጥና ከአቶ ሙልጌታ ልጀምር። እሁድ የተፈጠረው አሰቃቂ አደጋ መጀመሪያ በጣም ሊቀልቤ በጣም ነው። እኔን ሽክ ያደረገ በጣም ያሳዘነኝ የሰው ህይወት መጥፋት ብቻ ሳይሆን አጠፋፉም ራሱ የሚዘገንን ነው። በዛ ምክንያት ኢትዮጵያውያን ተጎድተዋል እያስባለሁ በተለይም የሟቾች ቤተሰቦች ስለሆነ እግዚአብሔር መጽናናት እንዲሰጣቸው በጣም ነው መመኘው። እሑድ የተፈጠረው እሑድ የተጀመረ ነገር አይመስለኝም። እሑድ የተፈጠረው ለብዙ ጊዜ የቆየ ችግር ተቀጥላ ነው፣ ኤክስቴንሽን ነው እና ለብቻ የእሁድን ኢቨንት ብቻ በማየት ጥሩ ፒክቸር መፍጠር የሚቻል አይመስለኝም። አሁን እንግዲህ እሁድ ማን ምን አረገ የሚለው ጥያቄ የፋክት ጥያቄ ስለሆነ በዛም ብዙ የተለያዩ ሪፖርቶች ስለቀረቡ በእርግጠኝነት የማውቀው ነገር ይሄ ነው ብዬ ከሌ ጥፋተኛ ነው ከሌ ጥፋተኛ አይደለም ማለት አልችልም። እኔ ማለት የምችለው ምንድን ነው፣ በቪዲዮ አየወት በኢትዮጵያ ቴሌቪዥን ቪዲዮ አየሁት፣ መንግስት ራሱ ያቀረበው ማለት ነው። ካየሁት ተነስቼ ምን አስተውያለሁ በብዛት ወጣቶች አቺ ያሉት ቪዲዮ ውስጥ እነዚህ ወጣቶች በጣም የተቆጡና በጣም የተናደዱ መሆናቸው ከዛም አልፎ ለሕይወታቸው በጭራሽ የማይፈሩ በጣም ከመናደዳቸውና ተስፋ ከመቁረታቸው የተነሳ የሚፈልጉትን ነገር አድቫንስ ለማድረግ ቆርጦ የተነሱ መሆናቸውን ታዘብ ያለሁ። ሁለተኛ የታዘብኩት ምንድነው ይሄ ኢቨንት በተመለከቱ የሚቀርቡ ሪፖርቶች ላይ መንግስት የሚያቀርበው ሪፖርት ብዙ ሰዎች እንደማይቀበሉት ወይም እንዳልተቀበሉት ታዝቤያለሁ። ሶስተኛ፣ መንግስት ይህን ችግር እንዴት አድርጎ ሊያቀርበው ነው የፈለገው? የህግ ጥሰት ችግር አድርጎ ሊያቀርበው እንደፈለገ ነው ይገባል። ምክንያቱም ጥቂት ነውጠኞች ወይም ጸረ ሰላም ምን በሚል ነው ያቀረበው። ስለዚህ የህግ ጥሰት ፕሮብሌም አድርጎ ነው ያቀረበው የታዘብኩት። እኔ ግን እንደሚመስለኝ ይሄ የህግ ጥሰት ሳይሆን እና ፖሊስ የሚፈታ ችግር ሳይሆን ይህ ስንከባለል የቆየው የፖለቲካ ችግር ነጻ ብራቅ ነው ብዬ ነው የማስበው እና የፖለቲካ ችግር የፖለቲካ ሶሉሽን የሚጠይቅ ችግር ነው ብዬ ነው ማስበው። ወደ ዶክተር ደረሰ ልምጣ። እንግዲህ አቶ ሙልጌታ ያነሱትን ሰምተዋልና በእርሶ በኩል እሁድ ዕለት የተከሰተውን ሁነት እንዴት ይገመግሙታል? አቶ ሙልጌታ እንዳሉት የወጣቶቹን ሁኔታ በርሶ በኩል እንዴት አዩት? እንግዲህ አቶ ሙልጌታ የኢትዮጵያ ቴሌቪዥን ላይ ያዩትን ቪዲዮ አስመልክተው ነው የነገሩንና በርሶ በኩል ሌሎች የማህበራዊ ሚዲያዎችም እንደዚሁም ደግሞ ቮይስ ኦፍ አሜሪካንም፣ የአሜሪካ ድምጽንም ጨምሮ በተለያየ ቦታው ላይ የነበሩ ሰዎች አስተያየት ሲሰጡ ነበርና እሱ መነሻ አድርገው የእርስዎን አስተያየት ይስጡ ነው ሲሆን። አመሰግናለሁኝ። በመጀመሪያ እኔም እንደ አቶ ሙልጌታ በታሪካችን እንዲህ ባለ በኦሮሞ ሕዝብ ትልቅ አውድ አመት ቀን እና የተቀደሰ ቀን የኦሮሞ ሕዝብ ያለፈው አመት ክረምት ወጥቶ አዲስ አመት እንደመጣ የሚያከብርበት፣ ፈጣሪውን የሚያመሰግንበት፣ ለወዳጁም ለጠላቱም ሰላም የሚመኝበት፣ የሚመርቅበት በጣም ውብ የሆነ ቀን ላይ በመንግስት ላይ ያላቸውን ተቃውሞ አደባባይ ወጣው ስለገለጹ ባለፉት ሁለት አመታት የኦሮሚያ ወጣቶች በዚህ መንግስት ላይ ያላቸውን ተቃውሞ በዚህ መንግስት በኦሮሞ ላይ የሚደረገውን ግፍና በደል በመቃወም አደባባይ ወጣው ሲናገሩ ነበር እና በዚህ አብዳ ዓመት ቀንም ስለተናገሩ እና ያንን ድምጻቸውን በሀይል ስላሰሙ ወደ አንድ ሚሊዮን ህዝብ የሚጠጋ ነው በዓሉ ላይ ወጣው የሚባለው እዛ ውስጥ አብዛኞቹ ወጣቶች ናቸው። ብዛ ተቃውሞ መሀል በተደረገ ግጭት የተፈጠረ እልቂት ነው። እንግዲህ ትላንት ያለኝ ሐዘን የሚነግረው የሞቱት ሰዎች ቁጥር ስድስት መቶ ሰባ ስምንት አልፏል። የቆሰሉ ሰዎች ቁጥር ከአራት መቶ ሰማኒያ ስድስት አልፏል። ከኦሮሞ ፌዴራሊስት ኮንግረስ ያገኘነው መረጃ እንደሚያሳየው እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ድርስ ተለቋል። እና በዛ ጠባብ በሆነ እና ተዳፋት ላይ ባለ ሀይቅ አጠገብ ባለ መሬት ላይ የሚቃወም ህዝብ ላይ አስለቃሽ ድርስ መልቀቅ አስለቃሽ ድጡ ደግሞ ሳያበቃ የላይቭ አሚኒሽን ጥይት መተኮስ እና ጥይት ተተኮሰ አይኑ ላይ ጭስ እየተደረገበት ወዴት እንደሚሄድ የማያውቅ ህዝብ እርስ በርሱ እየተጋፋ ደርሱን ለማዳን እና ለማምለጥ ሲሮጥ አብዛኛው ህዝብ በመረጋገጥ ከዛም አልፎ ደግሞ ወደ ገደል ወደ ተዳፋት በመግባት ወደ ውሃ ውስጥ ወደ ሀይቅ ውስጥ በመግባት ይሄ ሁሉ እልቂትና ፍጅት ደርሷል። በጣም አመሰግናለሁ ዶክተር ደረሰ። ወደ ዶክተር ጸጋይ ልምጣና እንግዲህ አቶ ሙልጌታም ዶክተር ደረሰ የሚያነሱትን ሀሳቦች ሰምተዋልና እንደው እነሱ ካነሱት ላይ በተጨማሪ እነሱም ሲያነሱ የተቆጡ ወጣቶች ነበሩ ተቃውሞ የሚያሰሙ ወጣቶች ነበሩ ብለዋል። እንደዚህ አይነት ተቃውሞ በሚያጋጥም ጊዜ በምን አይነት መልኩ ነው መፍታትስ የሚቻለው? እንዴትስ ይገመግሙታል? እንዴት ያውታል ይሄንን ሁኔታ? እሺ ጽዮን፣ አመሰግናለሁ። ያው መጀመሪያ ላነሳሽው ጥያቄ መንግ ተጠያቂው ማን ነው ለሚለው አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነትና የህግ ተጠያቂነት ይኖራል ብዬ አስባለሁ። በሁለቱም ረገድ ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው እኔ thank you ቱ ተጀመረ እንጂ አላበቃም። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል? ካሁን በኋላ ምን ይጠበቃል? ምን አይነት ስጋት ሳለ ችግሮችን ለመፍታት ምን መደረግ አለበት? ለተወያዮቹ የተነሱ ጥያቄዎችና የተወያዩበት ናቸው። ሁሉም በቀጣይ የሚቀርብ ይሆናል። በተጨማሪም ለሚነሱት እያንዳንዱ ጥያቄዎች ላይ የኢትዮጵያን መንግስት ምላሽ ለማካተት በኢትዮጵያ መንግስት በኩል ተወያይ ለማግኘት ያደረግነው ጥረት የመንግስት ቃል አቀባዩ አቶ መሀመድ ሰይድ ስብሰባ ላይ መሆናቸውን በመግለጻቸው ማካተት አልቻልንም። ነገር ግን ውይይቱ እንደተጠናቀቀ የኢትዮጵያን መንግስት ምላሽ አካተን እንዲሁም እናንተ አድማጮች ውይይቱን ተከታትላችሁ የምትሰጡትን አስተያየት ጨምረን ውይይቱን እንቀጥላለን። አስተያየቶቻችሁ እየደረሱ ነው። በጣም በርካታ አስተያየቶች ናቸው እየመጡ ያሉት። የመፍትሄ ሀሳብ ከእናንተ ጠይቀናችሁ ነበር። ፌስቡክ ላይ አት ቪኦኤ አማሪክ ላይ የሽግግር መንግስት ይቋቋም የሚሉ በርካታ የመፍትሄ ሀሳቦች ደርሰውናል። በለጠ ቢተው ደግሞ ጠቅላይ ሚኒስትሩ ህዝብ እያስፈጀ መምራት አልቻለም፣ ስልጣኑን በአስቸኳይ ይልቀቅ የሚል ሀሳብ አቅርቧል። የእናንተ አስተያየቶች ናቸው፣ እናቀርባለን። እውነት ሆን ተብሎ የታቀደ ጥፋት ነው ያለው ወይም ያለችው ደግሞ አመቱላ አደም። በርካታ አስተያየቶች ናቸው በነገሮች ላይ ሲሆን ሁልጊዜ ደግሞ አስተያየቷን የምታደርሰን ሃናን ቆንጆ አለች። ሃናን ቆንጆ፣ ሀሳብ ስታቀርቢ ነበር። ሃናን ሁልጊዜም ፌስቡክ ላይ አለች። ና አንድ ነገር ብንሸልማት የቪኦኤ ቲሸርትን ልክልሻለን። አድራሻሽን ኢንቦክስ አድርጊን። እኛም ከታክሲው ወርደናል። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሄኖክ፣ ሰአት የለንም። መልካም ምሽት፣ በነገ ጉዞ እንገናኝ።